አዲስ ፕሬዚዳንት በመመረጡ ምክንያት የዩናይት ስቴትስ ከኢትዮጵያ አንጻር የምትከተለው ፖሊሲ ይቀየራል ብለው እንደሚያምኑ የተቃዋሚ ፓርቲ መሪዎች ገልጠዋል። የምርጫ ሂደቱ ግን ዲሞክራሲያዊና ኢትዮጵያ ልትማርበት የሚገባ መሆኑንም አመልክተዋል። ይላል አሜሪካ ድምፅ ያነጋገራቸው ሌሎች ኢትዮጵያውያንም ይህንኑ አስተያየት አንጸባርቀዋል። እስክንድር ፍሬው ነው ተከታዩን ከአዲስ አበባ ያጠናቀረው። የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ተጠናቋል። ዶናልድ ትራምፕም አርባ አምስተኛው ፕሬዝዳንት በመሆን ተመርጠዋል። በኒውዮርክ የተሰባሰቡ ደጋፊዎችም ናቸው ደስታቸውን ሲገልጹ የሚሰሙት። ዛሬ ከማለዳው 12 ሰዓት ጀምሮ የአዲስ አበባው የዩናይትድ ስቴትስ ኤምባሲ በሸራተን ሆቴል ባዘጋጀው የምርጫ ቀን ቁርስ ላይ የተገኙ ኢትዮጵያውያንና የውጭ አገር ዜጎችም በዚያ በተሰቀሉ ቴሌቪዥኖችና ስክሪኖች ሂደቱን ተከታትለዋል። ወጣቶች ምሁራን፣ የመንግስትና የፓርቲ ባለስልጣናት እንደዚሁም የተቃዋሚ ፓርቲ መሪዎችና ሌሎች በዚሁ ስነ ስርዓት ላይ ተገኝተዋል። ምርጫው በዓለም ላይ ያለው የለውጥ ፍላጎት ማሳያ ነው ብለዋል፣ የመድረክ የስራ አስፈጻሚ ኮሚቴ አባል አቶ ገብሩ አስራት የሆነበት ምንድን ነው? የትራምፕ ፖሊሲ ጥማቸው ሳይሆን እሱ ኢስታብሊሽመንቱን ተቋማውን ቻለንጅ ስለማይደርግ ይሄን በመቃወም ይመስለኛል ድምፅ እያገኘ ያለው። የፕሮቴስት ድምፅ ነው እያገኘ ያለ፣ የተቃውሞ ድምፅ ነው እያገኘ ያለው እና ይሄ በሀገራችንም ያለ በማንኛውም ዓለም ያለ አሁን ወጣቱ ባሉት ስርአቶች አልተደሰተም እና የሚቃወሙን ስርዓቱን ለማፍረስ ያለውም የነበረውም ቆየው ስርዓት ለማፍረስ የሚፈልገውን ሁሉ ድምፅ ይሰጣል፣ ይደግፋል። ይሄ ነው። እዚህ ላይ አንድ ሌላ ጥያቄ ላክል። አቶ ገብሩ ብዙ ጊዜ የኢትዮጵያ የፖለቲካ ኃይሎች በመንግስትም ወገን ያሉት በተቃዋሚ ወገን ያላችሁ አሜሪካ ውስጥ ፕሬዝዳንቶች ሲቀያየሩ ይሄኛው ምናልባት ለእኛ ለኛ የተሻለ ሊሆን ይችላል ከሚል እሳቤ ጭምር ነው የምትከታተሉት የምርጫ ሂደቱን ይመስለኛል። እንደዛ አይነት ስሜት አለ በተቃዋሚዎች በኩል ለምሳሌ ይሄኛው ፓርቲ ወይ ይሄኛው ፕሬዝዳንት ምናልባት ኢትዮጵያ ውስጥ የፖለቲካ ምህዳሩ እንዲሰፋ ጫና ሊያደርግልን ይችላል ከሚል እሳቤ ነው የምትከታተሉት። እንደዛ ነገር አለ እኔ በዚህ በዚህ ረገድ የኔ ፓርቲ ፓርቲ ይሄን አይመለከተውም። ምክንያቱም አይተነዋል ሪፐብሊካቸውም ያሉ ይሄ ዲሞክራቲም ሲመጡ ፖሊሲው የሀገራቸውን ጥቅም ለማስጠበቅ የሚሄድ ፖሊሲ እንጂ የስ ኢትዮጵያን ጥቅም ወይ ሌላ ጥቅም ያስገብራል የሚል ከዚህ አንጻር ሳየው ሪፐብሊካን የሚመረጥ ዲሞክራት በኢትዮጵያ ፖሊሲ ያም ያህል የሚያመጣው ለውጥ ያለ ብዬ አላስብም። ምክንያቱም ይህን አላየሁትም፣ ከአሁን በፊትም አላየሁትም። የዘንድሮ ምርጫ በተለይ ካለፉት ሁለት ምርጫዎች ጋር ሲነጻጸር ውጤቱ የታወቀው ዘግየት ብሎ ነው። ሂደቱና ፉክክሩ ግን ትኩረት የሳበ ነበር። ይህ ደግሞ ለኢትዮጵያ ምሳሌ እንደሚሆን የመላው ኢትዮጵያ አንድነት ድርጅት ተቀዳሚ ምክትል ፕሬዝዳንት አሰፋ ሀብት ወልድ ያምናሉ። ኢትዮጵያ እንደዚህ አይነት መቶ ፐርሰንት ነጻ የሆነ ምርጫ ተከትላ አታውቅም። ምኞታችን ይሄ ነው፣ የመጣንበትም ይሄ ነው። እንቅልፋትን ይህን ማየት ደግሞ ለእኛ ከፍተኛ እውቀት ነው። ከዚህ እውቀት በመማር መቻቻልን፣ ዴሞክራሲን፣ ፍትሐዊ የሆነ ምርጫ ይህን ሁሉ እንማርበታለን። በእውነቱ ልብ የሚነካ ነው፣ ምንም አይነት ኢንተርፌራንስ የሌለበት እና ኢትዮጵያም እንደዚህ እንድትሆን ነው ትልቁ ምኞታችን እና እውቀት ነው እየቀሰምንበት ያለው። በሥነ ሥርዓቱ ላይ የተገኙ የተለያዩ የህብረተሰብ ክፍሎችም ሂደቱን ከማሞገስ አንጻር ተመሳሳይ ሐሳብ አንጸባርቀዋል። ሂላሪ ክሊንተን በዶናልድ ትራምፕ መሸነፋቸው ግን እንዳስገረማቸው ገልጸዋል። ሂላሪ ክሊንተን እንዲያሸንፉ ትመኝ እንደነበር የገለጸችው ታዋቂዋና ሁለገቧ አርቲስት አዜብ ወርቁ ይህንኑ ነው ያንጸባረቀችው። ዲሞክራሲ በጣም ሰልጥኖ ባህር በሚባለው በአሜሪካን ሀገር ውስጥ አንድ አሜሪካዊ የፕሬዚዳንታዊ ምርጫ ተወዳዳሪ ይህንን በጸጋ አልቀበልም እኔ ካሸነፍ ብቻ ነው የምቀበለው አለ ማለት እጅግ አስደንጋጭ ነገር ነበረ። እንደዚህ የመሳሰሉ ነገሮች ብዙ ነገሮች ነበሩ። ይሄ ሰውዬ ለአሜሪካን ፕሬዚዳንት መወዳደሩን ያውቀዋል? እውነት እዛ እየተወዳደረ መሆኑን ያውቀዋል? የሚያስብል ሁሉ ማለት ነው እና እንዲህ ማስበው የነበረው በጣም በትልቅ ልዩነት በጣም በትልቅ ልዩነት ሂላሪ ክሊንተን እንደምታሸንፍ እና ትራምፕ ደግሞ ትምህርት እንደሚወስድ ነበር። ማስበው የነበረው ግን ተቃራኒ ሆኖ መጥቷል። ጊዜ የሚነሱ ጫጣ አስገራሚ ነው። አንጋፋውና ታዋቂው የማስታወቂያ ባለሙያ አቶ ውብሸት ወርቅ አለማው ደግሞ በሁለቱ እጩዎች መካከል እስከ መጨረሻው ሰዓት የተደረገው ፉክክር ላይ አተኩረዋል። በእኛ አገር ከሆነ እንደሰማነው እንደማይጮህ እንዳደዋ ነው እንደ ዳርፉር እንዳለልህ እኛ እያሸነፍን ነው፣ የታወቀ ነው። ግን ሰላማዊ ጦርነት ማለት ነው። ሰላማዊ ጦርነት ነው፣ ቆንጆ ነው። ውድድሩ ደስ ይላል፣ መንፈስ ያነቃቃል። ግን የአሜሪካን ነገር የሚያሳየው አቅም ያለው ጉልበት ያለው ሕዝብ ላይ እንደሆነ ነው። አሁን ሳይሆን እስካሁን እንግዲህ ሰሞኑን ሂላሪ ክሊንተን እየመሩ ነው። እያየነውም ደሱ ነበር ስንከታተል የህዝብ አስተያየት መለኪያዎች ተብለው የቀረቡት ው አሁን ከኔ ጀምሮ ምጠይቀኝ ክሊንተን እንድታሸንፍ ፈልጋለሁ አይደለም። የአሜሪካን ደግሞ ህዝብ አስተያየት ሌላ። ከባለቤቷ ያወቀ ቡዳ ነው ይባላል። አይደለም ከእነሱ የበለጠኛ አናቀምና እነሱ የበለጡ ይበርጣሉ ማለት ነው። እናም በአሜሪካ ኤምባሲ የተዘጋጀው የምርጫ ቀን ቁርስ ስነ ስርዓት በርካቶች የታደሙበት የቀጥታ የቴሌቪዥን ስርጭቱን በመከታተልም ሀሳብ የተለዋወጡበት ነበር። የአዲስ አበባው አይነት የምርጫ ቀን የቁርስ ስነ ስርዓቶች በተለያዩ አገራት በሚገኙ በርካታ የዩናይትድ ስቴትስ ኤምባሲዎች እንደሚዘጋጁ በአዲስ አበባ የሚገኘው ኤምባሲ ቃል አቀባይ ኒኮላስ ባርኔት አስረድተዋል። የእነዚህ ስነ ስርዓቶች ዓላማም የአሜሪካን የዲሞክራሲ ተሞክሮ ለሌሎች ማካፈል መሆኑን ጠቅሰዋል። የዲሞክራሲ መብቶቻችንን የምንጠቀምበት በጣም የተለየ ስርዓት አለን። ይህንን ተሞክሮ ማካፈል የአሜሪካ ሕዝብ ጉዳዮችን እንዴት እንደሚወያይ፣ የሚያሳስቡንን ነገሮች ለማንሳት እንዴት የምርጫ ካርድ እንደሚጠቀሙ አገሪቱም ወደፊት እንዴት መጓዝ እንዳለባት እንደሚመርጡ ለሰዎች ማሳየት አስፈላጊ መሆኑን እናስገነዝባለን። ምኞታቸው ሂላሪ ክሊንተን እንዲያሸንፉ መሆኑን ሰሞኑን ቪኦኤ ያነጋገራቸው የተለያዩ ኢትዮጵያውያን ገልጸዋል። በዛሬው ስነ ስርዓት ላይ የተገኙትም ይህንኑ ሀሳብ አስተጋብተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ